ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላለፍላችሁን የዛሬ ረቡዕ ሚያዝያ 8 ቀን 2006 ዓ.ም ስርጭት ሰለሞን ክፍለ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበበ ያሰማናል። እንደምን አምሽታችኋል? አንድ የዓለምን የጦር አቋም የሀገሮች ደረጃ የሚያወጣ ዌብሳይት የኢትዮጵያ መከላከያ ኃይል ከሰሐራ በስተደቡብ ባለው አፍሪካ እጅግ ብርቱ መሆኑን አስታወቀ። የኢትዮጵያ ጦር አቋም ከደቡብ አፍሪካ፣ ከናይጄሪያ እና ከኬንያም ኃይሎች እንደሚያይል ዌብሳይቱ አመልክቷል። በሦስት ሰዓቱ የዜና እወጃችን በመጽሔት ይዘገብበታል። እስከ ዛሬ ምስጢር ሆኖ ፍቺ ያልተገኘለትን የጋዜጠኞች መገደል ሬከርድ ኢራቅ እየመራች ነው ሲል አንድ የፕሬስ ተሟጋች ቡድን አስታወቀ። ዋና ቢሮው ኒውዮርክ የሆነውና ለጋዜጠኞች መብት መጠበቅ የቆመው ድርጅት ሲፒጄ ዛሬ ረቡ ይፋ ባደረገው ዓመታዊ ዘገባ እንዳስታወቀው ባለፉት አስር ዓመታት ብቻ ምንም ክስ ያልተመሰረተባቸው አንድ መቶ ጋዜጠኞች ኢራቅ ውስጥ ተገድለዋል። እናም ኢራቅ ለተከታታይ ሰባት ዓመታት ምስጢሩ ወይም ምክንያቱ ባልታወቀ የጋዜጠኞች መገደል የአንደኛነትን ደረጃ እንደያዘች ነው ብሏል ሲፒጄ። በዚህ ጋዜጠኞች ላይ በተያዘው ምክንያት የለሽ ግድያ በሁለተኛነት ደረጃ በምትገኘው ሶማሊያ ባለፈው ዓመት አራት መሞታቸውን የገለጠው ሲፒጄ ጋዜጠኞች በአስፈሪ ሁኔታ ኢላማ እየተደረጉ ባሉባት በዚችው አገር በሶማሊያ ከ27 ግድያዎች መካከል አንድ ጋዜጠኛ ላይ ብቻ ነው ክስ የተመሰረተው ሲልም በሪፖርቱ አመልክቷል። የሲፒጄ ዓመታዊ ሪፖርት በመቀጠልም እንደ አውሮፓ አቆጣጠር ከ2004 ዓ.ም ጀምሮ ቢያንስ የአምስት ጋዜጠኞች ግድያ ያልታወቀባቸው የ13 አገሮችን ዝርዝርም ይፋ አድርጓል። የታጠቁ የሩሲያ አፍቃሪ ኃይሎች ዛሬ ረቡዕ ሩሲያ ድንበር አቅራቢያ ወደምትገኘው ወደ ዩክራይኗ ስሎቪያንክ ከተማ መግባት መጀመራቸው ተሰማ። በመኪና ይጓዙ የነበሩ ታጣቂ ኃይሎቹ የሩሲያን ሰንደቅ ዓላማ ያውለበልቡ እንደነበረም ተስተውሏል። ከወታደሮች መካከል አንዳንዶቹ የዩክራይን ወታደሮች መሆናቸውን ሲገልጹ ተሰምተዋል። ትናንት የዩክራይኑ ጊዜያዊ ፕሬዚዳንት ምስራቅ ዩክራይን የሚገኙ የመንግስት ህንፃዎችን በተቆጣጠሩ አፍቃሪ የሩሲያ ኃይሎች ላይ እርምጃ መውሰዳቸውን መናገራቸው አይዘነጋም። የጠፋውን የማሌዥያ አውሮፕላን ለማግኘት በሮቦት በሚመራ ባህር ሰርጓጅ መርከብ የተጀመረው አሰሳ ዛሬ ረቡዕ ፍለጋውን እንደገና ለማቆም መገደዱ ተገለጠ። ፍለጋውን እያስተባበረ ያለው የአውስትሬሊያው ቡድን እንደገለጠው አንዳንድ ውስብስብ የቴክኒክ ጉዳዮች ናቸው ስራው ለጊዜው እንዲቋረጥ ያስገደዱት። አንዳንድ የቴክኒክ ጉዳዮች ከማለት ባለፈ ፍለጋው እንዲቋረጥ ያደረገው በትክክል ምን እንደሆነ ቡድኑ በውል አላብራራም። በትናንቱ ዜናችን የአውሮፕላኑ ፍለጋ ሂደት የቻይና የቴክኖሎጂ ብቃት አስተማማኝ እና አጠያያቂ መሆኑን የኒውዮርክ ታይምስ ጋዜጣ በመዘገቡ ቻይና ቁጣዋን እንደገለጸች አይዘነጋም። የቻይና መንግስት መርከቦችን፣ አውሮፕላኖችንና ሳተላይቶችን ጨምሮ ከ227 መንገደኞች ውስጥ 154 ቻይናውያንን ይዞ ለጠፋ አውሮፕላን ፍለጋ ከፍተኛ የሰውና የገንዘብ ኃይል መመደቡ ይታወቃል። በመጨረሻም አንዲት የደቡብ ኮሪያ ጀልባ ዛሬ ረቡዕ በአገሪቱ ደቡባዊ ወደብ አቅራቢያ በመስጠሟ ቢያንስ አራት ሰዎች ሞተው ወደ 300 ያህል ደግሞ የደረሱበት እንዳልታወቀ ባለሥልጣናቱ አስታውቀዋል። አብዛኛዎቹ ተማሪዎች የሆኑ ከ459 ሰዎች በላይ የጫነችው ጀልባ ጄጁ ወደ ተባለ የደሴት መዝናኛ ስፍራ ነበር የምታመራው ተብሏል። አራት ተብሎ የተገለጠው የሟቾች ቁጥር እንደተጠበቀ ሆኖ ከ160 በላይ የሚሆኑትን ማዳን እንደተቻለም ባለሥልጣናቱ ጨምረው ገልጠዋል። በሕይወት የተረፉት ጀዡ አቅራቢያ ወደሚገኘው ሆስፒታል የተወሰዱ ሲሆን እስካሁን የአደጋው መንስኤ እንዳልታወቀ ነው የተነገረው። አድማጮች ለሰዓቱ ያለን ዜና ይኸው ነው። በሶስት ሰዓት መደበኛ ስርጭታችን ደግሞ ሰፋ ካሉ የዜና ዘገባዎች ጋር እንመለሳለሁ። ደህናንሹ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የደቡብ ሱዳን ተቃዋሚ ኃይሎች ነዳጅ ዘይት አምራቿን የዩኒቲ ግዛት ዋና ከተማ ቤንቲዩን መያዛቸውን አስታውቀዋል። ውጊያው ከተማይቱ ውስጥና በአካባቢው እንደቀጠለ መሆኑን የሀገሪቱ የጦር ባለሥልጣናት ተናግረዋል። አንድ ማንነቱን መግለጽ ያልፈለገ የቤንቲዩ ነዋሪ የተፈጠረውን ሁኔታ ትላንት ለቪኦኤ በስልክ አረጋግጧል። የተቃዋሚዎቹ መሪዎች የነዳጅ ዘይት ምርቱን የማቋረጥ ሀሳብ እንዳላቸው አመልክተዋል። ሰለሞን አባታ ያቀርበዋል። የተቃዋሚዎቹ መሪ የቀድሞው የደቡብ ሱዳን ምክትል ፕሬዚደንት የሪያክ ማሻር ቃል አቀባይ የሆኑት ጄምስ ጋትዴት ዳክ ለቪኦኤ በሰጡት ቃል ኃይሎቻቸው ቤንቲዩን መያዛቸውን ተናግረዋል። ከተማይቱን ዛሬ ጠዋት ላይ ይዘናታል። ከግንባር እየደረሰን ባለ መረጃ መሠረት ከተማይቱን የተቆጣጠርናት ትላንትናና ዛሬ ከተካሄደ ውጊያ በኋላ ነው። በሌላ በኩል ግን ቪኦኤ ያነጋገራቸው የሱዳን ሕዝብ አርነት ሰራዊት ኤስፒኤልኤ ቃል አቀባይ ኮሎኔል ፊሊፕ አጉየር የመንግስቱ ኃይሎች ወታደሮች ዛሬ ከሰዓት በኋላ ጭምር ከተማይቱ ውስጥ እንደሚገኙና ውጊያው እንደቀጠለ መሆኑን አመልክተዋል። ቤንቲዩ ውስጥ ውጊያው እንደቀጠለ ነው። በስፍራው ካለው እዛችን ሪፖርቶችን እየጠበቅን ነው። ቤንቲውን በበላይነት ለመቆጣጠር እየተካሄደ ያለው ፍልሚያ እንደ እንደቀጠለ ነው። እስካሁን የደረሰን ጉዳት አስመልክቶ ሁለቱም ወገኖች ምንም መናገር አልፈለጉም። ተቃዋሚዎቹ ኃይሎች በመላ ደቡብ ሱዳን እየተካሄደ ያለውን የነዳጅ ዘይት ምርት ለማስቆም እየሞከሩ መሆኑን ቃል አቀባያቸው ጋትዴት አረጋግጠዋል። ዩኒቲና አፐር ናይል አፐር ስቴቶች ውስጥ በድፍድፍ ዘይት ብዝበዛና ምርት ላይ እየተሰማሩ የውጭ ኩባንያዎች ስራቸውን እንዲያቆሙና እንዲዘጉ የአንድ ሳምንት ጊዜ ሰጧቸው መሆኑንም ጋትዴት አክለው ገልጸዋል። መንግስቱ ተጨማሪ የጦር መሳሪያዎችን ለመግዛት የሚያውለውን ገንዘብ ከዘይቱ ሽያጭ እንዲያገኝ ፈጽሞ አንፈልግም ብለዋል ቃል አቀባዩ። ደቡብ ሱዳን ውስጥ የሚገኙት የተባበሩት መንግስታት አቃቢያነ ሰላም ትናንት አስር ዘይት አውጪ የሆኑ የውጭ ሀገሮች ሠራተኞችን ከአካባቢው ማራቃቸውን የኃይሉ ቃል አቀባይ ጆሴፍ ኮንትሬራስ ለቪኦኤ ገልጸዋል። ከመካከላቸው አምስቱ ጉዳት እንደደረሰባቸውና ሁለቱ ላይ የደረሰው ጉዳት እጅግ ብርቱ መሆኑን የመንግስታቱ ድርጅት ቃል አቀባዩ አክለው አመልክተዋል። የብዝበዛና ልማት ሠራተኞቹ ከቤንቲዩ ከተማ 30 ኪሎ ሜትር ወጣ በሚገኘው ድፍድፍ ዘይት ማምረቻ ተቋም ላይ ጥቃት ሲሰነዘር በውጊያው መካከል ተጠምደው እንደነበረ ሚስተር ኮንትሬራስ አክለው ገልጸዋል። ጋትዴት ለቪኦኤ በሰጡት በዚሁ መግለጫቸው በተባበሩት መንግስታት ድርጅት ቅጥር ግቢ ውስጥ የሚገኙ ካሏቸው ከ4500 በላይ ከሚሆኑ ስደተኞች መካከል ተቃዋሚዎቹ ኃይሎች ቤንቲዩን በመቆጣጠራቸው ደስታቸውን እየገለጹ ያሉ አሉ ብለዋል። በመንግስታቱ ድርጅት ግቢ ውስጥ ያሉ ሲቪሎች እየጨፈሩ፣ እየዘመሩና እልል እያሉ ነው የአማጽያኑን ወደ ከተማይቱ መግባት በደስታ የተቀበሉት። ሲቪሎቹ ከተጠለሉበት ግቢ ስለ መውጣታቸው ግን የተባበሩት መንግሥታት ባለሥልጣኖች ማረጋገጫ አልሰጡም። ሰላም አስከባሪው ልኡክ ኡንሚስ፣ ዩናይትድ ስቴትስና፣ ሌሎችም የዓለም አቀፉ ማኅበረሰብ አባላት ሁለቱም ወገኖች በጸብ ላለመፈላለግ ባለፈው ጥር ውስጥ ለገቡት ግዴታ ባለመገዛታቸው ወቀሳዎቻቸውን እያሰሙ ነው። አዲስ አበባ ላይ ይካሄዳል ተብሎ የነበረው የሰላም ውይይት ሦስተኛው ዙር ለሚቀጥለው ሳምንት ተላልፏል። ሁለተኛው መደበኛ ቅንብር ንግድና ምጣኔ ሀብት ይላል። በምሽቱ የንግድና ምጣኔ ሀብት ዝግጅት ባለፈው ሳምንት ከኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ ጋር የጀመርነውን ውይይት እንቀጥላለን። ባለፈው ወር ማብቂያ ላይ ብራሰልስ ውስጥ የአውሮፓ ሕብረትና የአፍሪካ አህጉራዊ ጉባኤን ተንተርሶ በንግድና ኢንዱስትሪ ዙሪያ የኢትዮጵያን የኢንዱስትሪ ሚኒስትር ዴታ አቶ ታደሰ ኃይሌን አነጋግረናል። በሁለቱ አህጉራት ግንኙነትና የኢትዮጵያ የኢንዱስትሪ ፖሊሲ ዙሪያ ያተኮረው ክፍል ሁለት ዝግጅት ቀጥሎ ይቀርባል። አዘጋጅና አቅራቢው ሄኖክ ሰማእግዜር ነው። ዩናይትድ ስቴትስና ኢትዮጵያ እንዲሁም ሌሎች የአፍሪካ ሀገሮች አጎዋ የሚባል ዩናይትድ ስቴትስን ገበያ ለተለያዩ የአፍሪካ ምርቶች የሚከፍት ስምምነት አላቸው አውቃለሁ። ደግሞ ከአውሮፓ ህብረትም ጋር ተመሳሳይ እንዲያውም በስፋት ገበያ የሚከፍት እንደሆነ ነው የሚገለጽለት ስምምነት አላችሁ። እስቲ ስለዚህ የንግድ ስምምነት ምክንያቱም የታሪፍና የታሪፍ ያልሆኑ የንግድ ልውውጦችን የሚያግዱ ሁኔታዎችን ከማስቀረት አንጻር እነዚህ ስምምነቶች ወሳኝ ስለሆኑ እስቲ እሱን ያብራሩልን። አውሮፓ ጋር ያለን የንግድ ስምምነት በተለይ ከ አፍሪካ ሀገሮች ኢትዮጵያም ጨምሮ ያው የተለየ ድጋፍ አላቸው። እንግዲህ እንደተባለው ከአሜሪካ አገዋ በሚል የሚጠራ ሲሆን ከአውሮፓ ደግሞ ኤቭሪቲንግ በት አርምስ ይባላል። ለኮታና ያለ ታሪፍ ወደ አውሮፓ ከኢትዮጵያና ከተመረጡ አፍሪካ ሀገሮች መሸጥ ይቻላል። ያለ ኮታ እና ያለ ታሪፍ ይህም እንግዲህ ሁሉም ምርቶች ያለ ጦር መሳሪያ ማለት ነው። ከጦር መሳሪያ በስተቀር ማለት ነው። ይህ እንግዲህ የአውሮፓ ዩኒየን ለአፍሪካ ሀገራት የሰጠው ማበረታቻ ነው። ትልቅ ነው። የአውሮፓ ገበያ ማለት በጣም ሰፊ ገበያ ነው። እንደ ኢትዮጵያ ያሉ ወይም ሌሎች የአፍሪካ ሀገሮች ደግሞ የዚህ ሰፊ የዓለም አቀፍ ገበያ እንዲያውም የዓለም አቀፍ ገበያውን ብናሰላ ወደ አስራ ስድስት ትሪሊየን ዶላር የሚጠጋ ገበያ ነው እዚያ ውስጥ ምርታቸውን ማስገባት መቻላቸው በጣም በጣም በጣም ትልቅ ጉዳይ ነው። አንደኛ ከኢኮኖሚ እድገት አንጻር፣ ከስራ ፈጠራ አንጻር ኢትዮጵያ ውስጥ የተያዘውን ሁኔታ እስቲ ያብራሩልን። ይህንን በሀገር ውስጥ የገበያ ተወዳዳሪነትን ኮምፕቲቲቭነስ የሚባለውን ለመገንባት የተያዘው ጥረት እንግዲህ ኢትዮጵያ ውስጥ እንግዲህ የኮምፔቲቲቭነስ ጉዳይ ሲነሳ፣ ያው ተወዳዳሪ የሆነው አለም አቀፍ ምርትን በጥራትና በዋጋ ማቅረብ ማለት ነው። ስለዚህ ይሄ ካልሆነ ኤክስፖርት ማድረግም የሚቻልበት ሁኔታ ያለ። ዞሮ ዞሮ የተወዳዳሪነት ጉዳይ ያው ከጊዜ ወደ ጊዜ እየተስተካከለ እና እየተሻሻለ የሚመጣ ጉዳይ ነው እና ማንኛውም ሀገርም ተወዳዳሪ ለመሆን ነው። አሁን ያለው ምርጫ በዚህ በግሎባል ኢኮኖሚ ተወዳድሮ በተለይ ደግሞ በሁሉም ነገር እንወዳደራለን ብለን አንችልም። እኛ የምንለው ተወዳዳሪ የምንሆንባቸው ምርቶች አሉ። ቀደም የገለጽኳቸው ይሄ የቆዳና ቆዳ ውጤቶች፣ የጨርቅና የስፌት ውጤቶች፣ የአግሮ ኢንዱስትሪ ውጤቶች እነዚህ በተለያየ አማካኝነት እንደ ሀገር አብላጫ ማለት ኮምፓራቲቭ አድቫንቴጅ ያለን ሲሆን በእነዚህ ላይ መሰረት ተደርጎ ይበልጥ ተወዳዳሪ ሆነን እንድንሄድ ያው ከፖሊሲ ተነስቶ እስከ ሌሎች ፋሲሊቴሽን እና የድጋፍ ስርዓቶቻችን በመዘርጋት ይበልጥ ተወዳዳሪ እንድንሆን ይሄ ጥረት ቀጣይ የሆነ ጥረት ነው። ከፖሊሲ ማስተካከያ እና ማሻሻያ እንደዚሁም ደግሞ ከዚህ ከ ኢንፍራስትራክቸር ዲቨሎፕመንት ምክንያቱም ተወዳዳሪ ለሚሆን ኢንፍራስትራክቸሩ በየጊዜው ተወዳዳሪ መሆን አለበት። የተሻለ ኢንፍራስትራክቸር መዘርጋት አለበት። ስለዚህ ይህን የሚገልጹልን ከፖሊሲ አንጻር ነው። በእርግጥም በተለይ መሰረተ ልማት ግንባታም ላይ ብዙ ተግባራዊ እንቅስቃሴዎችን ተመልክተናል። ወደ ተግባራዊ እንቅስቃሴዎቹ ብንሄድ በኢንዱስትሪው ዘርፍ ተጠቃሽ የሆነው የኢንዱስትሪ ዞኖችን ማቋቋም ነው። እስኪ ስለሱ ጥቂት ይግለጹልኝ። መልካም፣ ይህም እንግዲህ እንዳልከው ተወዳዳሪ ለማድረግ እየሄድንበት ያለን ጉዞ ነው። በተለይ በቅርብ ጊዜ እዚህ ቦሌ ለሚ የሚባል አዲስ አበባ በበስተ ምስራቅ የሚገኝ ቦታ መሬት የማዘጋጀት እና ደግሞ የማልማት ከዚህም በላይ ደግሞ ኤሌክትሪሲቲ፣ ውሃ፣ አስፈላጊው ኢንፍራስትራክቸር የመዘርጋት እንዲህ በማድረግ እና በጥሩ ዋጋ የማቅረብ ምክንያቱም እዛ ገብተው ባለሀብቶቹ ተወዳዳሪ ሆነው አሸናፊ ሆነው እንዲወጡ የመደገፍ ነው። እንግዲህ ይሄ ኢንዱስትሪ መንደር ዝርጋታ ሁሉ ኮመን የሆኑ ፋሲሊቲዎች በአንድ ቦታ ስለሚሰጥ እዚህ ላይ ያለው ወጪ ለሚኖሩት ፋብሪካዎች የሚከፋፈል ስለሆነ ዋጋ በዩኒት ሲታይ አነስተኛ ነው የሚሆነው። ለምሳሌ ወተር ትሪትመንትም ይኖራል፣ መንገድም አክሴስብሊቲም ይኖራል። እነዚህ አሁን በእያንዳንዱ ፋብሪካ ብናስቀምጥ እነዚህ ሁሉ እያንዳንዱ ፋብሪካ እነዚህ ሁሉ ይፈልጋሉ። መብራት መያያዝ አለበት ፣ ውሃ መያያዝ አለበት፣ አክሰስ ሮድ መኖር አለበት። እነዚህ ሁሉ ስታደርስ በአንድ ፋብሪካ ላይ የሚጫን ከሆነ ውድ ነው የሚሆነው። በሚኖሩት ፋብሪካዎች ግን የሚካፈል ከሆነ ደግሞ ወጪው በየፋብሪካው አነስተኛ ነው የሚሆነው። ተወዳዳሪ ማድረግ ማለት ይሄ ነው። እና ደግሞ እንግዲህ ማንም ቢሆን የኢንዱስትሪ ዞኖች መቋቋም በጣም ወሳኝ ናቸው አፍሪካ ኢትዮጵያ ለማደግ ደግሞ ከግብርናው ጋር አብሮ ሊያድግ የሚችል የኢንዱስትሪ ዘርፍ፣ ገቢ ሊያመጣ የሚችል የኢንዱስትሪ ዘርፍ፣ የኢኮኖሚ ዋልታ የሆነ የኢንዱስትሪ ዘርፍ ያስፈልጋል። ይህንንም ከመረዳት አንጻር የኢንዱስትሪ ዞኖችን በየቦታው ማቋቋም ፈጽሞ ችግር እንደሌለው ነው። እኛም በዚህ ዝግጅት በርካታ ሰዎችን በዚህ ዙሪያ እናወያያለን እና አንዳንድ ጊዜ የሚሰጡት ምናልባት ለእርስዎና ለቢሮዎት ጠቃሚ መረጃ ሊሆን ይችላል እንዲያው ለአድማጮችም እንዲያብራሩት ስለምንፈልግ ነው። የኢትዮጵያ መንግስት ሰፊ የሆነ የብድር አቅርቦት ይሰጣል። በኢንዱስትሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በኢንዱስትሪ ዘርፉ በተለይ በአምራች ዘርፉ ውስጥ ገብቶ የሚሰሩ ባለሀብቶች ፈቃድም ሆነ ቦታም ሆነ የብድር አቅርቦት ተከለከልን ብሎ የሚናገር ካለ እኔ ቢሮ ድረስ ይምጣ ያሉበት ሁኔታ አለ። ግን የሚመጡት ሰዎች ቁጥር በጣም አነስተኛ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ለምንድን ነው ይሄ ሊሆን የቻለው? አቶ ታደሰ ኃይሌ የሚመጡት ሰዎች እንግዲህ በተለይ እንግዲህ በሁለት ከፍለን ነው ማየት ያለብህ። አንደኛ በሀገር ውስጥ ባለሀብት ማለት ነው፣ ሁለተኛ በውጭ ባለሀብት አድርገን ብናየው። የሀገር ውስጥ ባለሀብት እንግዲህ እንደምታውቀው ያለ የኢንተርፕሬነርሽፕ ብቃት ያው በጊዜው እያደገ ነው የሚሄዱ ሰው ቀለል ወዳለ ስራ ማለት ንግድ መሄድ ይፈልጋል ወደ ኢንዱስትሪ የሚሄድ ከሆነ ኢንዱስትሪ ያው የሚጠይቀው ወጪ አለ፣ የሚጠይቀው ውጣ ውረድም አለ። ቀላል አይደለም። ስለዚህ ይሄን እንትን ከማለት ጊዜ ይወስዳል። እርግጥ ይሄ ማለት ደግሞ ኢንዱስትሪ ውስጥ የሀገር ውስጥ ባለሀብት የለም ማለት አይደለም። እያደገ እየመጣ ያለበት ሁኔታ ነው። ግን በሪል ስቴት በሌላም ስራ የኢትዮጵያ ፓርቲስፔሽን ኢትዮጵያውያን ባለሀብቶች ፓርቲስፔሽን በጣም ከፍተኛ ነው። ስለዚህ ይህንንን ወደ ኢንዱስትሪ የማስፋት አላማ አለ። ስለዚህ ሁኔታዎችን አመቻቸን የማስገባትና የመደገፍ ጉዳይ ነው የሚሆነው። ቀጣዩና የመጨረሻው ቅንብር የግብርና ፕሮግራም ነው። የመሬት ቅርምት ወይም በእንግሊዝኛ ላንድ ግራብ እያሉ ተቀናቃኞች የሚጠሩትን የዘመነኛውን የመሬት ክራይ ስሪት አካሄድና የኢትዮጵያን ተሞክሮ የፈተሸ ውይይት ሰሞኑን ዋሽንግተን ዲሲ ላይ ተካሂዷል። መሬት ቅርምትና ሰፈራ በኢትዮጵያ ቆላዎችና ከዚያም ባሻገር የሚል ነበር የውይይቱ ርዕስ። በቀረበው ጥናታዊ ጽሑፍ እና በተሰጡ እማኝነቶች ላይ ተመርኩዞ የተደረገውን ውይይት ሂደት ሰለሞን አባተ ተከታትሎ እንደሚከተለው ተቀናብሯል። በውይይቱ መግቢያ ላይ የዊልሰን ማዕከል የእስያ መርሃ ግብር የደቡብና ደቡብ ምሥራቅ እስያ ፕሮግራም ከፍተኛ ባለሙያ የሆኑት ማይክል ኩግልማን በእስያ፣ በላቲን አሜሪካና በአፍሪካ እንዲሁም በቀድሞይቱ ሶቪየት ኅብረት አባል የነበሩ ሀገሮች ውስጥ የሚታየው የመሬት ኪራይ ወይም ቅርምት አያያዝ በብዙዎቹ ሀገሮች ውስጥ የጅምላ መፈናቀልና የአነስተኛ ባለይዞታ ገበሬዎችን ያለማካካሻ ክፍያ ከይዞታቸው መነሳትን ማስከተሉን በአንዳንድ ሀገሮች ደግሞ የውጭ የሰራተኛ ኃይል በገፍ መግባት በሀገሮች ውስጥ ቅሬታ ማስነሳቱን፣ ማዳጋስካር ውስጥ ሕዝባዊ ዓመፅን ቀስቅሶ እስከ መንግሥት ለውጥ ማድረሱን፣ እንደ ደው ያሉ ኩባንያዎች የመንሰራፋት አካሄዳቸውን ለማለዘብ መገደዳቸውንና ሌሎችም ድርጅቶችም ያንን አርአያ ለመከተል መወሰናቸውን በስፋት አብራርተዋል። ኢትዮጵያ ውስጥም በተለይ የህንዱ ካሮቱሪ ጋምቤላ ውስጥ የጀመራቸውን ፕሮጀክቶቹን እየዘጋ መሆኑን ገልጸዋል። የማይክል ኩገልማንን ጽሑፍ እውነተኛነት ቢያንስ በጋምቤላ እየታየ ያለውን የመንግሥትና የካሩቱሪ አለመግባባት ያረጋገጡት የአዲስ አበባ ዩኒቨርሲቲው ባልደረባ ፋና ገብረ ሰንበት ካሩቱሪ ሥራውን ለመጀመር ሲፈራረም 300 ሺህ ካሬ ሜትር ቦታ ጠይቆ እንደነበር፣ በኋላ ግን ከሰብአዊ መብቶች ተሟጋቾች ከሀገር ውስጥና ከውጭም ተቃዋሚዎች ያለመደሰት ድምፅ በመበርታቱ ምክንያት መንግሥቱ ለካሩቱሪ 100 ሺህ ካሬ ሜትር ቦታ ብቻ እንደፈቀደለትና ግማሹን ሲያለማቀሪ 200 ሺህ እንደሚለቀቅለት ቃል ተገብ ተገብቶለት ወደ ሥራ መግባቱን አስታውሰዋል። ይሁን እንጂ ካሮቱሪ ከመቶ ሺህ ካሬ ሜትሩ እስካሁን ያለማው ከአምስት ሺህ ካሬ ሜትር እንደማይበልጥ ገበያ ላይ ያላዋጣው መሆኑን እንደሚናገርና መሳሪያዎቹንም ለአነስተኛ ኢንቨስተሮች ማከራየት መጀመሩ መንግሥትን እንዳላስደሰተ ገልጸዋል። የማይክል ኩገልማን ጽሑፍ ከተሰማ በኋላ መድረኩ ለውይይት ሲከፈት በቅድሚያ ሐሳባቸውን የሰነዘሩት ታም ቲምበርግ የሚባሉ በማማከር ሥራ ላይ የተሰማሩ ባለሙያ መሬቶችን በሌሎች ሀገሮች ውስጥ ለመያዝ የሚንቀሳቀሱ ሰዎች የፖለቲካ ትስስር ወይም ንክኪ ያላቸው ሆነው ሲገኙ አሁን እየታዩ ያሉት የመጀመሪያ አለመሆናቸውን ጠቁመዋል። በተለያዩ ሀገሮች እንዲህ አይነቱ አሰራርም ሃምሳና መቶ ዓመታትን ያስቆጠረ ሆኖ እንደሚገኝ ጠቁመዋል። ሰዎችን እያፈናቀሉ አሉታዊ የሆኑ ማህበረሰባዊ ውጤቶችን ማስከተላቸውን በዚህም ለስሪቱ አስጠሊታ ዝናን ማሰጠታቸውን ገልጸዋል። ይህ አይነቱ ገጽታ በበርካታ ሀገሮች ውስጥ በሚሰሩ ኮርፖሬሽኖች ላይም ያልተገባ ስም እንዲጣበቅ አድርገዋል ብለዋል። እንደሚመስለኝ ግን ብዙ ጊዜ የሚስተዋለው አሉታዊ ምሳሌ የውጪ ባለሀብት ወይም ነዋይ አፍሳሽ የሚባለው በብዙ ሀገሮች ውስጥ የሚሰራ ግዙፍ ዓለም አቀፍ ኩባንያ ሳይሆን ሙስና ውስጥ ከገባ የአካባቢ አመራር ጋር ግንኙነት ያለው ወይም በገዛ አገር ውስጥም ከነቀዘ አሰራር ጋር ባለው ግንኙነት ምክንያት አሉታዊ ዝና ያለው መሆኑ ነው። ጋዜጠኛ ካሳሁን አዲስ የመሬት ክፍፍል ጥያቄ ለአዲስ አበባ ዩኒቨርሲቲው ፋና ገብረሰንበት አንስቷል። ለመሆኑ መሬትን በምዕራብ ኢትዮጵያ በድጋሚ መሸንሸንና ማከፋፈል መቻሉ፣ አፋርና ሶማሌን በመሳሰሉ ቆላማ አካባቢዎች ይህንን ማድረግ አለመቻሉ ለምን ይመስለዎታል? ከተፈጥሮ ሁኔታዎች የተለዩ ምክንያቶች ይኖሩ ይሆን እንዴ? የፖለቲካ ምክንያት ይኖር ይሆን እንዴ? ምናልባት የምስራቁ ቆላዎች የተያዙት በግዝፈታቸው ከአሥሩ ትልልቅ ጎሳዎች መካከል በሚገኙ አፋሮችና ሶማሌዎች ሆኖ ምዕራብና ደቡቡ ግን ሀብቶቻቸውን ከመንግሥት መከላከል የማይችሉ በአንጻራዊ አገላለጥ አናሳ ስለሆኑ ይሆን እንዴ? ምን ያህሉስ ነው የዚያ ተጽዕኖ ስፋት ይሄ ምክንያት ከሆነ ፋና ገብረ ሰንበት ሲመልሱ ምናልባት የሕዝቡ ቁጥር ምክንያት ሊሆን እንደሚችል ጠቁመው የሶማሌ ሕዝብ በብዛት ከኦሮሞና ከአማራ ቀጥሎ ሶስተኛ መሆኑን አስታውሰዋል። በዚያ ላይ የባህር በር ለሌላት ኢትዮጵያ አፋር በትራንስፖርት መተላለፊያነቷ ስትራቴጂካዊ ክልል መሆኗን፣ ደረቅ ወደብ እስከሆነችው ሞጆ ካለው ጉዞ ሁለት ሶስተኛው የሚዘልቀው የአፋር ቆላዎችን አቆራርጦ መሆኑን ጠቅሰው ለተባለው የመሬት ሽንሽንና ክፍፍል አስቸጋሪነት አስተዋጽኦ ማበርከታቸውን አቶ ፋና ገብረሰንበት ሰንበት ገልጸዋል። በመሆኑም የሀገሬው ሰው ተቃውሞ ቢያነሳና መንገድ ቢዘጋ ሸቀጦችን ከውጭ ለማስገባት አስቸጋሪ ሁኔታዎች ሊፈጥሩ ይችላሉ። ስለዚህ አፋር የሚገኝበት ቁልፍ ስፍራ ነው ዋነኛው ምክንያት። ሶማሌ ክልል ውስጥ ደግሞ የጸጥታው ሁኔታ አሳሳቢነትም የመሬት ክፍፍል ሁኔታዎችን አስቸጋሪ እንዳደረጋቸው አቶ ፋና ገልጸዋል። ብዙ መሬት የተከራየው አሉ ፋና ገብረ ሰንበት፣ ቤኒሻንጉልና ጋምቤላ ውስጥ ነው። ብዙ መሬት የተከራየው ቤኒሻንጉልና ጋምቤላ ውስጥ ነው። ሁለቱን ብናወዳደር እንኳ የበዛው መሬት የተከራየው ከጋምቤላ ይልቅ ቤኒሻንጉል ውስጥ ነው። ዋና ዋና የሚባሉት ሪፖርቶች ጋምቤላ ላይ ያተኮሩት በውጭ ሀገር የሚገኙ ድምፆች በልጠው ስለሚሰሙ በተለይ ደግሞ በዩናይትድ ስቴትስና ካናዳ ውስጥ የሚገኙ የአኟዋክ ሰዎች በአንጻራዊ ሁኔታ ቁጥራቸው የበዛ በመሆኑና ለጋምቤላው ጉዳይ ይህ አጋጣሚ ጆሮና እይታ በመሳቡ ይመስለኛል። ተከታዩ አስተያየት ሰጪ ቀድሞ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከፍተኛ አማካሪ ነበር ያሉት ብራድበርድ እኔ ከማውቃቸው የልማት ስትራቴጂዎች ሁሉ ይህኛው በልማት ሥራ ውስጥ ያየኋቸውን ሦስት የአደጋ ማስጠንቀቂያ ምልክቶችን የሚያውለበልብ ነው ብለዋል አንዱ መጥፎ ባለቤትነት ነው ሁለተኛው ሰፈራ ነው ሶስተኛው ደግሞ የአኗኗር ዘይቤን መለወጥ ነው ብራድበርድ ሦስቱንም የሚፈትሹ የጥናት ሥራዎች ጥልቀት ያላቸውና በብርቱ የሚተቹ መሆናቸውን አመልክተዋል። ለምሳሌም በዛምቤዚ ሸለቆ ውስጥ ታይቶ የነበረውን የሰፈራ መርሃ ግብር አንስተው የተለያዩ አይነት ችግሮች ተንጸባረቁበትና አንዱም የአመራር ጉድለትና ክፍተት እንደነበረ አስታውሰው የኢትዮጵያን ሁኔታ በሚመለከት ለመድረኩ ሰዎች ጥያቄ ወርውረዋል። አሁን ኢትዮጵያ ውስጥ እየተከናወነ ባለው የግብርና ልማት ውስጥ የተያዙ ብዙ ስትራቴጂዎች አሉ። መቼም አሁን ወደ ርስተጉልትና ገባር ስርዓት መመለስ አይቻልም። ለመሆኑ ስለ አማራጮች በንድፈ ሐሳብ ደረጃ ብቻ ያሉ ሳይሆኑ ተፈትነው የታዩ በለጋሾችና አበዳሪዎች አዋጭነታቸው የተረጋገጠ የተለያዩ መንገዶችና ስልቶች ውይይቶችና ንግግሮች ይካሄዳሉ ወይስ ከተያያዘው መንገድ የተለዩ አማራጮችን ማንሳት ወይም መምከር አይቻልም? ለብራድበርድ ጥያቄ ፋና ገብረ ሰንበት መልስ ሰጥተዋል። በአጠቃላይ አሉ ፋና ገብረ ሰንበት ውይይቶች ቢደረጉ እንኳ ውይይቶች ቢደረጉ እንኳ የሚካሄዱት በሕዝቡ ውስጥ አይደለም። ከፍተኛ ቦታ ላይ ያሉት ፖለቲከኞች እርስ በርሳቸው ይነጋገሩና የወሰኑት ጉዳይ እንዲፈጸም ያደርጋሉ። በኢትዮጵያ ቆላዎች ውስጥ ያሉት አሰራሮች ችግር ያለባቸው በመሆናቸው ላይ አቶ ፋና ገብረሰንበት ከብራድ ጋር ይስማማሉ። አሁን መሬት የማከራየት ስራ ለጊዜው ተቋርጧል። መንግስት አሁን አዳዲስ ውሎችን መፈረም ለጊዜው አቁሟል። ባለፉት ሁለት ዓመት ተኩል ጊዜ አዳዲስ ኪራዮች አልተፈጸሙም። ይሁን እንጂ አሰራሩን ሙሉ በሙሉ አላቆሙም። ስለዚህ ተቃውሞ ረገብ ባለ ጊዜ ደግሞ እንደገና ሊጀምሩት ይችላሉ። የዊልሰን ማዕከሉ መሬት ቅርምትና የመንደር ምስረታ በኢትዮጵያ ቆላዎችና ከዚያም ባሻገር ውይይት ይቀጥላል። ቀሪውን ክፍል በሌላ ዝግጅት ይዤለው መለሳለሁ። ጤና ይስጥልኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22ና 25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www ቪኦኤ ኒውስ ዶት ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ሆርን ዶት ኤምኦቢአይ ብላችሁ ብትገቡ ልታነቡን፣ ልታደምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኀይሉ ታምራት ነው። በዚሁ እንሰናበታለን። መልካም ምሽት። වොච ඇැස්තීමකරු එගතර පොනවා සන් පල්චිකරු රැචනි කල්ලමෙන් චයනනේ යබෝරවෙෙලි දුවඩි ජවනෙ ලුගඩ ්චේ ඇැස්තීමකරු දෙගෙතෙ පොුණවායි ചതിഗേരു ചെക്ക് റിയൽ ആണ് ബിറ്റൈനിഡി എയ ബോറവെല്ലു ഓഡിച്വാ